በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቀን አካባቢ ባለው ግጭት የጠረጠራቸውን 88 ሰዎች ማሰሩን የክልሉ ሰላምና ጸጥታ ቢሮ አስታውቋል። የአካባቢው ነዋሪዎች መንግስት ሰዎችን እያሰረ ያለው ከህግ አግባብ ውጭና ያለ ፍርድ ቤት ትእዛዝ ባልተጣራ ማስረጃ ነው ሲሉ ወቀሳቸውን አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ያቀርብልናል። በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን አካባቢ ባለው ግጭት የጠረጠራቸውን ሰማንያ ስምንት ሰዎችን እስካለፈው ሳምንት በቁጥጥር ስር ማዋሉን የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳም ለአሜሪካ ድምፅ በስልክ ገልጸዋል። መስቃን ማረቆ አካባቢ ላይ በተነስተው ሁከት እጃቸው የነበሩ ሂደቱን የመሩ ያስተባበሩ፣ የተለያዩ ድርጊቶችን የፈጸሙ እና ይሄን እንቅስቃሴ ደግሞ በገንዘብ ችምር አካላትን በሚገባ ለይተን ወደ ተማኒያ ስምንት የሚሆኑ አካላት ተለይተው ለህግ እንዲቀርቡ የተደረገበት ሂደት ነው። ሌላ እዛ ወልቅቴን አካባቢ በተመሳሳይ በቃ ህብረተሰቡ ሳይፈልግ ወደ ተገባ መሻከር ውስጥ እንድገባ ያደረጉ አካላትም በተመሳሳይ ለይተን በአንጻሩ ለደህንነታቸው በመስጋት ስማቸው እንዳይገለጽ ጠየቁን። አንድ አካባቢ ነዋሪ ደግሞ መንግስት ሰዎችን ያስረ ያለው ያለ ህግ አግባብና ያለ ፍርድ ቤት ትዕዛዝ ነው ሲሉ ወቅሰዋል። ነው ዘጠኝ ቀበሌ መርገጥ ራሱ ባልተቻለበት ሂደት ሰዎች የታሰሩ የተፈናቀሉ ህጋዊ መፈናቀል ያደረሰው ሰዎች ለማረስ አልቻሉም። ሰዎች ሰፍሮ ለመኖር አልቻሉም። አዝመራቸው ማድረግ አልቻሉም። ማሳቸው ከብታቸው ማርባት አልቻሉም። ተፈናቅሎ ነው አሉ። ይሄን ሁሉ እያሳወቅ ምንም መፍትሄ የሚያስገኝ የክልል አመራር የለውም። በራሱ የተደራጀ ሀይል ነው ይህን የሚያደርገው። በተመሳሳይ የደህንነት ስጋት ስማቸው እንዳይገለጽ ጠየቁን። ሌላ አስተያየት ሰጪ ቁጥራቸው የበዙ ሰዎች በቡታጅራም በሆሳናና በወልቂጤ ከተማም በሚገኙ ማረሚያ ቤቶች ያላጓ መታሰራቸውን አመልክቷል። ሰባ ምናምን ይሆናሉ አሁን የታሰሩ ወጣቶች ከተማ ላይ በአጠቃላይ በሁለቱ የወረዳ አስተዳደሮች መካከል በቀጣይነት ጉዳት ያስከተለ ስላለው ይገባኛል ውዝግብ በደህንነት ስጋት ስማቸውን አየር ላይ እንዳናውል የጠየቁን አስተያየት ሰጪ ተከታዩን አስረድቷል። ይህን ጥያቄ መንግስት ቁርጠኛ የሆነ የፌዴራል መንግስት ይሁን የክልል መንግስትም ይሁን ይህን ጉዳይ አልቃ ገብቶ ጥያቄው እንዲመለስ የትም ቢያንስ ተጽዕኖ እየተፈጠረ አይደለም አካባቢ ነው። የቢሮ ኃላፊ አቶ ተመዝገን ካሳ ግን የዘጠኙን የአወዛጋቢ ቀበሌዎችን ጥያቄ በህግ አግባብና በጥናት ለመመለስ ጥሬት የተደረገ ስለ መሆኑ ገልጿል። እነዚህም ደግሞ በጥናት ህብረተሰቡ ጋር እየተወያየን አስፈላጊ ናቸው አይደሉም፣ ናቸው አይደሉም የሚሉ ጉዳዮች በደንብ እየተነጋገርን እየተግባባን እንደምንሰራ ከህብረተሰቡ ጋር ተግባብተን ነው። አካባቢ ላይ ያለውን ሰላም በህዝባዊ ኮንፈረንስ ለማጠቃለል ነው። በዛ ከህዝቡ ጋር ተግባብተን ነው። ነገር ግን ከህዝቡ ጋር በዚህ ደረጃ ብንግባባም፣ እነዚህ ቅድም ይፈለጋሉ ገና ወደ ህግ አልቀረቡም ያልናቸው አካላት ፍለጋ ላይ ያለው አካላት ደግሞ አካባቢ እንዳይረጋጋ ስለሚፈልጉ አንዳንድ የመሳሪያ ኮንትሮባንዲስቶች ጭምር ያሉበት ቀጠና ስለሆኑ እነዚህ አካላት ደግሞ ገቢ ምንጫቸውን ገበያው እንዳይቋረጥ ሁልጊዜ አካባቢ ላይ ሁከት እንዳለ ለማስመሰል የሚሰሩ ስራ አለ። እሱም ቢሆን በራሱ መንገድ ወደ ህግ የማቅረብ ስራ የምንሰራ ሲሆን ከዘጠኝ ቀበሌ ጋር ተያይዘው ያለው ጉዳይ ራሱን ችሎ እዚህ ከሰላም ጋር የሚገናኝ ነገር የለም። ግጭት አያስፈልግም። የዘጠኝ ቀበሌ ጥያቄ ካለ ሰው መሞት አያስፈልግም። ንብረት መውደም አያስፈልግም። ካል መጉደል አያስፈልግም። ስለዚህ በራሱ መንገድ ክልሉ ከዚህ ከፍ ያሉ ጥያቄዎችን መልሰዋል። እዚህ ከዘጠኝ ቀበሌ የበለጡ ትልልቅ የማክር ጥያቄዎችን የመለሰ ክልል ስለሆነ እያንዳንዱ አካባቢ ላይ ያሉ ጥያቄዎች በጥናት ከህብረተሰቡ በመነጋገር በመግባባት ወደ ሚላሽ ይሄዳሉ የሚሆን ተግባብተናል። ከህዝቡ ጋር ባለፈው ሳምንት ሰኔ አንድ ቀን ሁለት ሺ አስራ ስድስት ከኢንሴኖ ገበያ ወደ ቤታቸው መመለስ ላይ የነበሩ አምስት ሰዎች ከዚ ውዝግብ ጋር እንደሚገናኝ በተገለጸ ትንኮሳ ማንነታቸው ባልታወቁ ታጣቂዎች መገደላቸውን ነዋሪዎችና የልዩ ወረዳውን አስተዳዳሪ አቶ ኒጉሴ ሜከን ዋቢ አድርገን መዘገባችን አይዘነጋም። በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን አካባቢ በተለይም በቀድሞ ቤተ ጉራጌ መስቃን ወረዳ አካባቢዎች ለአመታት የዘለቀው የማንነትና የዘጠኝ ቀበሌዎች ይገባናል ጥያቄ ለግጭት መነሻ የሆነም ለብዙዎች ህይወት ህልፈትና ለንብረት ውድመት እንዲሁም መፈናቀል ምክንያት መሆኑን መዘግባችን ይታወሳል ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም